ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 29 2008 ዓ ም ፕሮግራሙን ጀመረ። ባለፉት 50 ዓመታት ውስጥ በከበዱና በተደጋጋሚ ድርቆች የተመታችው ኢትዮጵያ በዚህ ዓመት ካለፉት ሁሉ አብዝቶ ለብረታ ድርቅ ተጋልጣለች። ኢትዮጵያ ህዝብ ተደጋጋሚ የሆነ ድርቅ ብዙ ችግር ደርሶበታል እና እየተራበም ነው። ጥያቄው የድርቅ ጥያቄ አይደለም። ጥያቄው የኤልኒኖ ጥያቄ አይደለም። ጥያቄው የድህነት ጥያቄ ነው። ድሃ የሚያደረገው ምንድን ነው? አንደኛ የፖለቲካው ጋቨርናንስ ጥያቄ ነው። አገረ ማስተዳደር ችሎታ፣ የሙስና ጥያቄ ነው፣ የመሬት ይዞታ ጥያቄ ነው። በአሁኑ ጊዜ በዓለም ውስጥ ፈጣን የኢኮኖሚ እርምጃ የምታደርጉት ከሚያደርጉ ሀገሮች አንዱ ነች ይባላል። ነገር ግን እንዴት አድርገን ነው የኢትዮጵያን ህዝብ የገበሬ ሁኔታ መለወጥ የምንችለው የሚል ትኩረት የለም። የኢትዮጵያ የቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ሻለቃ ዳዊት ወልደ ጊዮርጊስ ናቸው የሰማችኋቸው። በዚህ ምሽት ፕሮግራማችን ይቀርባሉ። የሙዚቃ ቃናም አለን። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እንደምናመሻችሁ ክቡራትና ክቡራን፣ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ። በደቡብ ኦሮሚያ ቦረና ዞን ውስጥ ትናንት ምሽት በደረሰ የመኪና አደጋ ቢያንስ የ13 ሰው ሕይወት መጥፋቱን የሆስፒታል ምንጮች አስታወቁ። አደጋው የደረሰው አንድ መለስተኛ የህዝብ ማመላለሻ አውቶቡስ ከልክ በላይ አሳፍሮ በሜጋ ወረዳ ውስጥ ካለችው የአርብ ገበያ ከሚቆምባት ድቡሉቂ ከተማ ወደ ጎብሶ የገጠር ከተማ ቀበሌ ሲያመራ ቀርሳ ቦሩ ላይ በመገልበጡ መሆኑን የአካባቢው ምንጮች ለኦሮሜኛ ዝግጅት ክፍላችን ባልደረባ ለሶራ ኸለክ ይነግረውታል። በአደጋው የአካል ጉዳት የደረሰበት ብዙ ሰው ወደ ያቤሎ ሆስፒታልና በአካባቢው ወዳሉ የጤና ተቋማት መወሰዱ ተገልጿል። ተጨማሪ መረጃ ከተገኘ በማጠቃለያው ይዤ መለሳለሁ። የናይጄሪያ ወታደሮች በአማጺው ጽንፈኛ የሁከት ቡድን ቦኮ ሐራም ላይ አዲስ ወታደራዊ ጥቃት ከፈቱ። የጥቃቱ ዓላማ በቡድኑ ላይ ጫና ለማብዛትና ጠልፎ የያዛቸውን ሲቪሎች ለማስለቀቅ መሆኑን የሀገሪቱ ወታደራዊ ቃል አቀባይ ኮሎኔል ሳኒ ኩሳ ሼካ ኡስማን ለቪኦኤ ገልጸዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ቦኮ ሐራምን ለመውጋት የሚረዱ 12 ኤ29 ቀላል ተዋጊ ጄቶችን ለናይጄሪያ ለመሸጥ እያሰበች መሆኗ ተዘግቧል። የቀድሞው ፕሬዚደንት ጉድላክ ጆናታን አስተዳደር በሲቪሎች ላይ ጥቃት ይፈጽማል በማለት ዋሽንግተን ለናይጄሪያ የጦር መሳሪያ መሸጥ አቁማ እንደነበር ተገልጿል። በሶሪያዊቱ ከተማ አሌፖ ላይ ለሰባ ሁለት ሰዓታት የሚዘልቅ ተኩስ የማቆም ስምምነት መደረሱ ለከተማዊቱ ነዋሪዎች መጠነኛ ፎይታ ማስገኘቱ እየተነገረ ነው። በተገኘችው መስኮት የተፈናቀሉ ቤተሰቦች እየተመለሱ መሆኑ፣ ትምህርት ቤቶች መከፈታቸውና ሱቆችና መደብሮች አገልግሎት መስጠት መጀመራቸው ታውቋል። እንግሊዝ ውስጥ የሌበር ፓርቲው አባል የሆኑት ሳዲቅ ካን ለለንደን ከንቲባነት መመረጣቸው ቁጥራቸው ሶስት ሚሊየን ለሚሆን የእንግሊዝ ሙስሊሞች ጊዜው እየተለወጠ መሆኑን እንደሚጠቁም እየተሰማ ነው። በዓመታዊው የአዲስ ዓለም አቀፍ የፊልም ፌስቲቫል ስር አዲስ አበባ ላይ እየተካሄደ ባለው የዘጋቢ ፊልሞች ትርኢት ዛሬ በአሜሪካ የፊልም ሰሪዎችና ዳይሬክተሮች ፊልም ቀን ሆኖ ውሏል። የዘንድሮ አስረኛው ፌስቲቫል የከትናንት በስቲያው ረቡዕ ሚያዚያ 26 2008 ዓ ም የተጀመረ ሲሆን ነገ እሁድ እንደሚጠናቅቅ ታውቋል። የፌስቲቫሉ አዘጋጅ ኢኒሽቲቭ አፍሪካ የሚባለው ድርጅት እንደሆነ ይታወቃል። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ። ድርቅ ያስከትለውን የምግብ እጥረትና የአካባቢ መራቆት ተከትሎ በሐመርና በዳሰነች ብሔረሰቦች መካከል የነበረን ግጭት የሚዳሰሰው ፊልም አሁን ማምሻውን ከታዩት ውስጥ ነው። በጆይል ሎረንስ ዳይሬክተርነት ከተሰራው ፊልም አዘጋጆች አንዱ አንተነህ እንዳለ ፊልሙ የተጀመረው ቀደም ብሎ እንደሆነ ይናገራል። እኛ ያው የጀመር ነው ወይ እንደዚህ ድራውቱ ምናምን ሳይኖር በፊት ነው የተጀመረው ስራ። አሁን ነው የተጀመረ አለ የቆየ ነው እንደነገርኩ፣ የዛሬ ሶስት አራት አመት የተጀመረ ስራ ነው እንጂ ድራውቱ ጋር ምንም ኮኔክት የሚያደርገው ነገር የተገናኘ ነገር አለ ከዛ ጋር። ያው እንደ አጋጣሚ አሁን ባለው ከረንት ሲትዌሽን ላይ ይህን ፊልሙ ስታይ እንደዛ ሁን እንጂ ከዛ ጋር ምንም ያገናኘው ነገር የለም ኦር ደግሞ እዛ ላይ ፎከስ አርገና ነው የሚሰራ እለቱ የአሜሪካ ፊልም ቀን ሆኖ የዋለው በአስረኛው አዲስ ኢንተርናሽናል ፊልም ፌስቲቫል ስር ነው። ከፌስቲቫሉ አዘጋጆች ጋር መስራታቸው ፈቃድ ያገኙባቸውን ወቅታዊ የአሜሪካ ዘጋቢ ወይም ዶኩመንተሪ ፊልሞች ለማቅረብ እንዳስቻላቸው በአዲስ አበባው ኤምባሲ የባህል ክፍል ኃላፊ የሆኑት ለርንድ ዲስ ተናግረዋል። የአዲስ አበባ ኢንተርናሽናል ፊልም ፌስቲቫል በዶኩመንታሪ ወይም በዘጋቢ ፊልሞች ላይ ያተኩራል። ባለፉት ዘጠኝ ወራት ደግሞ የዩናይትድ ስቴትስ ኤምባሲም ዶኩመንታሪ ፊልሞችን በማስተዋወቅ ላይ ያተኩሯል። ስልሳ የሚሆኑ ወቅታዊ የአሜሪካ ፊልሞችን ለማሳየት ለኤምባሲው ፈቃድ በሰጠው የአሜሪካ ፊልም ፕሮግራም ስር ልክ እንደኛ ሁሉ በዘጋቢ ፊልሞች ላይ ስለሚያተኩረው ስለዚህ ፊልም ፌስቲቫል ስንረዳ ጥሩ የጋራ ስራ እንደሚሆን አሰብን ነው ያሉት። በነገ ዕለት በሚጠናቀቀው አስረኛው የአዲስ ኢንተርናሽናል ፊልም ፌስቲቫል ከስልሳ በላይ ዘጋቢ ፊልሞች እንደሚቀርቡ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድርን። ካናዳ ውስጥ ለመቶ ሺህ የሚሆን ሰው መፈናቀል ምክንያት የሆነውን እሳት ለማጥፋት ረጅም ጊዜ ሊፈጅ እንደሚችል እየተነገረ ነው። ከተቀጣጠለ ወዲህ ሰዓቱ እሳቱ በእጥፍ እያደገ መምጣቱ እየተነገረ ነው። ለቀሪ ዜናዎች ለቀሪ ዝግጅቶች አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዚያ 28 2008 ዓመተ ምሕረት ምሽት ፕሮግራም ነው። አሁን ለምሽቱ የመጀመሪያ ወደ ሆነው ዝግጅት እንሸጋገር። ሻለቃ ዳዊት ወልደ ጊዮርጊስ ሐረር ጦር አካዳሚ ገብተው የመቶልቅና ያዙ። ከዚያም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሕግ ከተማሩ በኋላ ሻለቃ እንደሆኑ አጫውተውናል። ይህ ነው የመለየው ማዕረጋቸው ታሪክ። የዛሬው ወጋችን አስተዳደጋቸው፣ የትምህርት ቤት ሕይወታቸው ወይም የሕይወታቸው ታሪክ አይደለም። ያ ለሌላ ጊዜ ይቆየን። ዛሬ ይበልጥ በሚታወቁበት በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን አገልግሎታቸው ዙሪያ እንነጋገራለን። በአሁኑ ወቅት ኢትዮጵያ ውስጥ ድርቅ መከሰቱ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለበረታ የምግብ እጥረት መጋለጣቸው ድርቁም አስጊና አሳሳቢ ደረጃ ላይ መድረሱ በዓለም አቀፍ ለጋሾችም በኢትዮጵያ ባለሥልጣናትም ሲነገር ቆይቷል። ከሻለቃ ዳዊት ጋር በዚህ ምሽት የሚደረገው ውይይት ሰፊ ትኩረት ያደረገው በዘንድሮው ድርቅና ረሃብ እንዲሁም በመፍትሔ ሐሳቦች ላይ ነው። ያወያያቸው አዲሱ አበበ ነው። ለመሆኑ ሻለቃ ዳዊት ወልደ ጊዮርጊስ የት ነው ያሉት? ምንስ እየሠሩ ነው? ባለፉት ሶስት ዓመት ተኩል ውስጥ የምሰራቸው ስራ ትንሽ የምርምር ስራ ነው የምሰራው። አፍሪካ ውስጥ መሰረቴ እዚህ ከኢትዮጵያ ከወጣ በኋላ አሜሪካ ነው ቤት የምለውም እዚህ አሜሪካ ነው። ነገር ግን የምሰራው ከአፍሪካ ነው እና ስራዬ በአሁኑ ጊዜ የአፍሪካን ችግር ብዬ የምመለከተው እኔም፣ ብዙዎች ከኔ ጋር የሚሰሩም ሰዎችም ብዙ ጾችም ጽሁፎች እንደሚያንጸባርቁት የአፍሪካ ችግር በአሁኑ ጊዜ የጸጥታ ችግር ነው። በተለይ ሁለት ድንበር ዘለል የሆኑ ጸጥታ ችግሮችና ሽብርተኛነት ነው። በአፍሪካ ውስጥ ጎልቶ የሚታየውና ያለውን የልማት እንቅስቃሴም ሆነ ለአንድነትም የሚደረገውን ትግል የሚያደፈርሰው እነዚህ ሁለቱ ስለሆኑ እነዚህ ሁለቱ ላይ ያተኮረ ምርምር ነው የማደርገው ለአፍሪካ በጠቅላላው ለአንድ ሀገር ሳይሆን ለአፍሪካ በጠቅላላው። አንዳንድ የአፍሪካ ሀገር መሪዎችን ያማክራሉ የሚል ነገር ሰምቻለሁ። አስራ ሶስት አፍሪካ ሀገር የአስራ ሶስት ሀገር መንግስታት አማካሪ ነበርኩ በጦርነትና በድርቅና በተመሳሳይ ችግር ላይ ያሉ ያሉን አንድ አገር ህዝቦች እንዴት አድርጎ ነው መርዳት የሚቻለው? እንዴት አድርጎ ነው እርዳታ ማሰባሰብ የሚቻለው? እንዴት አለ መዋቅር ነው መንግስት ማቋቋም ያለበት? እንዴት ያለ ህግ ነው? እንዴት ያለ ፖሊሲ ነው መንግስት ማቋቋም ያለበት ህዝቡን ለመርዳት የሚለውን በዛ አኳያ ሳማክር ከብዙ መንግስታት ጋር ሰርቻለሁኝ። አንዳንድ ቦታ ደግሞ በተፈጥሮ የክላይመት ቼንጅ የተፈጥሮ ክላይመት ቼንጅ በሚባለው የእሱን የሳይንቲፊክ ሁኔታውን ሳይሆን በጠቅላላው በመዋቅር ዘንድ ምን አይነት ዝግጁነት አለው አፍሪካ ምን አይነት ድርጅት አለ። የክላይመት ቼንጅ በአንድ አገር ውስጥ የሚያመጣውን ችግር ያንን ለመቋቋም መንግስታት ምን አይነት ዝግጅት አድርገዋል የሚለውንም አማክሬያለሁ። አሁን የሚሰሩት የስትራቴጂክ ጥናት ያደርጋሉና፣ ይሄ ስትራቴጂካዊ ጥናት እንደውም ቢሮውን አንድ ደቡብ አፍሪካ እንደከፈቱ ደግሞ በቅርቡ ዋሽንግተን እንደሚከፍቱ እንዲህ ሰምቻለሁ። ከእርሶ እውነተኛውን ነገር ልስማና ከበዛ የተያዘ ጥያቄ እናነሳለን። ምንድነው እሱ እሱ በአሁኑ ጊዜ ቢሮ ምርምር ድርጅቱ እኔና ብዙ የአፍሪካ አዋቂዎች ያሉበት ቀድሞም የአፍሪካ መሪዎች የነበሩ ሰዎች ያሉበት ነው። እኔ ያቋቋምኩት ነገር ግን እዚህ አካባቢ የተሰባሰቡ በዚህ ዙሪያ የተሰባሰቡ ዓላማንም ያመኑበት ብዙ አዋቂዎች ስላሉ ከነሱ ጋር ነው የምሰራው። አሁን ቢሮ ያቋቋምነው አሜሪካን ሀገር ነገር ድርጅቱ እዚህ የተመሰረተው የተፈጠረው እዚህ ነው። ደግሞ ሌላውም ድርጅት አሁን ናሚቢያ ተመዝግቧል። ኮንጎ ተመዝግቧል። ናይጄሪያም እየሰራ ነው። ታንዛኒያም እየሰራ ነው። ሌሎችም አፍሪካ ሀገሮች ውስጥ እንደዚህ እያቋቋምን በተቻለ መጠን ቅርንጫፍ ጽሕፈት ቤቶች እያቋቋምን እዛው ያሉ አገር ውስጥ ያሉ ህዝቦች፣ አዋቂዎች አገር ውስጥ ስላለው ጥናት እያጠኑ በጥቅሉ በአፍሪካ ኮንቴክስት ውስጥ በአፍሪካ በአህጉራዊ ክልል ውስጥ ያ ችግር እንዴት ያንጸባረቃል፣ ምን ይመስላል የሚለውን ጠባው ላይ እንመራመራለን። ተጨባጭ ነገር አለ። ኢትዮጵያን በተመለከተ የተደረገ ምርምርና ኢትዮጵያን ራሱ የተመለከተ ሳይሆን በአካባቢው ያለው ኢትዮጵያው አካባቢ ያለው ከቀይ ባህር ባሻገር በሰሜን የመን ያለው ሁኔታ፣ በምስራቅ በኩል በሶማሊያ ያለው ሁኔታ፣ በሱዳን ያለው ሁኔታ፣ በሰሜን ደግሞ በግብፅ ያለው ሁኔታ፣ በሴንትራል አፍሪካ ያለው፣ በደቡብ ሱዳን ያለው ሁኔታ እና በኬንያ ያለው ሁኔታ እንዴት አድርጎ ነው የኢትዮጵያን ሁኔታ የሚነካው? እንዴት መያያዘች ይችላል የሁለቱ ጸጥታ ሁኔታዎች እንዴት መያያዝ ይችላል የሚለው ነገር እንመራመረ ግጥም የተያያዘ ነገር ነው። ምክንያቱም የአንዱ የጸጥታ ሁኔታ የአንድ ሀገር በአንድ ሀገር ክልል ብቻ የሚወሰን አይደለም። እነዛን አያይዘን እናቀርባለን። ቀደም ሲል ድርቅ የሚል ነገር አንስተዋል። በዚህ በምርምር ስራ አኳያ ያን ካነሱ እኔም ወደ ቀደመ የመጀመሪያ ከአሜሪካ እንደተመለሱ ወደ ጀመሩት የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ልውሰዶት። መጀመሪያ ይሄ ኮሚሽን የእርዳታ ማስታበርና ማቋቋሚያ ኮሚሽን ተብሎ እርስዎም ኮሚሽነር ሆኖ ሰርተዋል። በኋላ በኢህአደግ ጊዜ የግብርና መስሪያ ቤት ስር ሆኖ አደጋ መከላከልና ዝግጁነት ተባለ፣ ኮሚሽን የሚለው ቀረ። አሁን እንደገና ደግሞ አሁንም በኢህአደግ የአደጋ ቅነሳ ስራ አመራር ኮሚሽን ሆኖ ኮሚሽነር ተሰይሞለት፣ እንደውም ኮሚሽነሩ ተጠሪነታቸው ለጠቅላይ ሚኒስትሩ ሆኗል። አሁን ጥያቄ መጀመሪያስ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በኮሚሽንነት ደረጃ መቀጠል ይገባው ነበረ። ችግሩን ድርቁን ለመቅረፍ ለሚሰራው ስራ እንደገና አደጋ እና ዝግጁነት ተብሎ ተቀየረ። ወትሮስ ለምን ኮሚሽን ሆኖ አልቆየም የሚሉ ሰዎች አሉ። እዚህ ላይ እርሰው አስተያየት ምንድን ነው? ጥሩ ጥያቄ ነው። ስልሳ ስድስት ዓመተ ምህረት በነበረው ንቅናቄ እንደሚታወቀው አንዱም የቀዳማዊ ኃይለ ስላሴን ስርዓት እንዲገረሰስ ምክንያት ከሆኑት ጉዳዮች አንዱ ድርቁ ነው። በዛን ጊዜ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ተብሎ ተመሰረተ። በአቶ ሽመልስ አዱኛ የሚመራ ያ ድርጅት ሲቋቋም የመጀመሪያ በአፍሪካ ውስጥ ተመሳሳይ የሌለው ድርጅት ነበር። ለሁማኒቴሪያን ለሰብአዊ ስራዎች የሀገርን ህዝብ የተፈናቀሉና በችግር ላይ የወደቁ ህዝቦችን ለመርዳት የተቋቋመ ድርጅት በዛ ብቻ ስፔሻላይዝ የሚያደርግ በዛ ላይ ብቻ አተኩሮ ብዙ አዋቂዎችን አሰባስበው የሚሰራ ድርጅት ነበረ። አፍሪካ ውስጥ ብዙ የተመሰገነ ነበር፣ በዓለም ውስጥም የተመሰገነ ነበረ እና ያንንም በጊዜው የነበረው ሁኔታም በሚገባ ለመቋቋም የተቻለው በዛ ምክንያት ነው። እንደገና ይሄ እየተደራጀ እየተደራጀ ሄዶ እየከበረ ሄዶ በልምድ እየከበረ ሄዶ በፈረንጆች አቆጣጠር በ83 በ84 ዓ ም በተከሰተው ችግር ላይ ትልቅ ሚና የተጫወተው ያንንም ሁሉ ህዝብ በከባድ ሁኔታ ውስጥ በከባድ የፖለቲካ ሁኔታ ውስጥ በዓለም በሞላ አሰራይቶ ዜናውን እርዳታ ሰብስቦ ያንን እርዳታ አምጥቶ ለህዝብ አከፋፍሎ በሚሊዮን ከሚሊዮን በላይ ለሚሆኑ ወገኖቻችን ከሚሊዮን ከአስር ሚሊዮን በላይ ለሚሆኑ ወገኖቻችን እርዳታ አከፋፍሎ ብዙ ህይወት ያዳነ ድርጅቱ ነው ድርጅቱ። በአፍሪካ ውስጥ ወደር የሌለ ነው። ከዛ በኋላ ነው እያንዳንዱ አፍሪካ ሀገር እያንዳንዱ አፍሪካ ሀገር ተመሳሳይ ድርጅት ማቋቋም የጀመሩ ከዛ በኋላ እንደ ኢትዮጵያው አይነት እኔ ከአገር ቤት ከወጣው በኋላ ቅድም ያልኩ አስራ ሶስት ክፍለ ሀገር ስሰራ አስራ ሶስቱም ሀገር ውስጥ የሰራሁት ይሄንን አይነት ተመሳሳይ ድርጅት እንዲያቋቁሙ እንዴት ነው እዛ የሆነው እንዴት ነው ይሳካላችሁ? ተብሎ ተቋቋመ እየጠየቁት እየጠየቅን በአለም ባንክም በተባበሩት መንግስታትም እየተጠየኩኝ የሰራሁት እሱን ነገር ነው። እና አሁን በአፍሪካ ውስጥ እና በአለም ውስጥ ነው ይባሉ በአለም ውስጥ የአደጋ መከላከያ ድርጅት የሌለው ማንም አገር የለም። እንደ እርዳታ ማስተባበሪያ መቋቋ ኮሚሽን ማን ሁሉም አላቸው። አስፈላጊ ነው። በዚህ ሀገር በአሜሪካን ሀገር ፊማ፣ ፌዴራል ኢመርጀንሲ ማኔጅመንት ኤጀንሲ ዲሳስትር ብቻ ነው የሚሰራው። ግን ወያኔ ሲገባ ይሄንን ብዙ ልምድ ያካበተ በብዙ ዓለም ህብረተሰብ የተመሰገነውን ድርጊት አፈረሰው። ሲያፈርሰው እሱ የተመለከተው ምንድን ነው? ከቀድሞ መንግስት ጋር የተያያዘ ከአቶ ሽመልስ ጋር ወይ ከእኔ ጋር ከማይወዳቸው ሰዎች ጋር የተያያዘ በመሆኑ አጠፉት። አሁን ያ መጥፋቱ ሁኔታዎችን ቀድሞ ማስጠንቀቂያ ያለው ኤርሊ ዎርኒንግ የሚባል በቅድሚያ አደጋ ከመምጣቱ በፊት መተንበይ የሚችል መናገር የሚችል ተቋም አለ። የመጀመሪያው በአፍሪካ ውስጥ የመጀመሪያው ነው። ይህንንም ሆነ የኦፐሬሽኑን ክፍል አጠፉት። ሲያጠፉት ያው መልስ መስጠትና ለህዝብ እርዳታ ለማቅረብ ለመሰብሰብ በነጻነት እንደዚህ ያለ ማዕከላዊ መንግስት ሆኖ ሁሉ ነገር የሚቆጣጠር ማዕከላዊ መንግስት ሆኖ፣ ነገር ግን በነጻነት መስራት የሚችል ነጻነትን በፍጹም ባይሆንም በመጠነኛ ነጻነት መስራት የሚችል የኢትዮጵያ አየር መንገድና እርዳታ ማስተባበሪያ ነበረ። ስለዚህ ነው በዓለም በሞላ እየሄድን እውነቱን ነግረን ሀቁን ነግረን በቪዲዮም እያሳየን ስጡን፣ አለሀፍረት። ማፈር የለብንም። የሰው ህይወት ለማዳን ማፈር አይቻልም። ሰው ህይወት ለማዳን ኩራት አይቻልም። በራሳችን ኩራት ከተዋጥን የህዝብ ህይወት ያልፋል። ስለዚህ ያንን ኩራት መስዋዕትነት አድርገን ያለውን ሀቅ ለዓለም ህብረተሰብ በማሳየት በማስረዳት እርዳታ ሰብስበን፣ እንደምታውቀው ብዙ እርዳታ መሰብሰብ ተችሏል። መንግስት በደርግ ጊዜ መንግስቱ ኃይለማርያም በተለይ እሱ ይህንን ባይወደውም ብዙ እርዳታ መስጠት ተቻለ። ያ ያልሆነበት አንዱ ምክንያት በአሁኑ ጊዜ ያለው መንግስት የአሁኑ መንግስት ይሄንን ድርጅት በማፍረሱ ምክንያት ነው። አሁን በኮሚሽነር ስር ሆኗል። ግን አሁን እንግዲህ የድሮውን ልምድ ካበቱ ሰዎችን ካሰባሰቡና እና በዛው ይቀጥላል። በዛው ከቀጠለ አዎ እሱ ነው። እንግዲህ በአሁኑ ሰዓት እየተወያየን ባለንበት ሰዓት ኢትዮጵያ ውስጥ ብዙ ህዝብ እየተራበ ድርቅም አገሪቱን እያጠቃ ነው እና ያንን ነገር ቢከተሉ ውጤቱ ምን ይሆን ነበር የሚለውን በኋላ ያመጣለሁ። ግን አንድ እዚሁ እርዳታ ማስተባበሪያ በ1976 77 ኮሚሽነር ነበሩና ያኔ አልሰራሁም፣ እንዲህ ባደርግ ኖሮ ብለው የሚቆጨው ነገር አለ? ያኔስ ማድረግ የሚገባውን አድርገዋል? በእርዳታ ማስተባበሪያና መቋቋሚያ ኮሚሽን ሆኖ ለመስራት በዛ ጊዜ በጣም አስቸጋሪ ነበረ። ምክንያቱም ወደ አስር ሚሊዮን ሕዝብ መራቡን መቸገሩን ካልተረዳ በስተቀረ በረሃብ እንደሚያልቅ እንረዳለን። ፋክቱና ሀቁ መሬቱ ላይ ያለው ይህን የሚያስረዳን የሚያሳየን ይህን ነው። ነገር ግን የኢትዮጵያ መንግስት ደግሞ ያንን የሚፈለገውን ነገር ማቅረብ እንደማይችል አቅም እንደሌለው እንረዳለን። ይሄ ካልሆነ አማራጩ የግድ እርዳታ መጠየቅ ነው። እርዳታ ሊሰጡ የሚችሉ እነማን ናቸው ስንል ደግሞ ምዕራብ ዓለም ብቻ ሆኖ ተገኘ። በዛን ጊዜ ደግሞ እንደምታውቀው በምዕራቡ አለም ኢምፔሪያሊስቶች ናቸው እነዚህኛን ለማጥፋት የተዘጋጁ ኃይሎች ናቸው ካፒታሊስቶች ናቸው ሰው በላ ናቸው በሎ ስለሚነገር በአንድ በኩል ደግሞ መንግስት ራሱ ተፈጥሮን በቁጥጥራችን ስር አድርገናል ተፈጥሮ ቻሌንጅ አያደርገንም ተፈጥሮ አያስቸግረንም እንቆጣጠረዋለን የሚንፍከራ ስላለ በሁለቱ ምክንያቶች ችግራችንን ለህብረተሰቡ ለማቅረብ ነጻነታችን የተወሰነ ነበረ ደግሞ በሶቪየት ዩኒየን የሚያቀርቡ መሳሪያ ነው እንጂ እህል አያቀርቡም ምዕራቡ ዓለም ባቀረብንበት ጊዜ ምዕራቡ ዓለም መለሰ ያውም እየተቸገረ ያውም ደግሞ ይሄ ከሚያወግዘን ስርዓት ላይ ለሚያወግዘን ስርዓት በየጊዜው የኛን ለሚሰድበን ስርዓት እንዴት አድርገን እርዳታ እንሰጣለን? እያለ ግን የሕሊናች ጉዳይ ስለሆነ ህብረተሰቡም ደግሞ ፕሬሸር ስላደረገባቸው፣ ተጽዕኖ ስላደረገባቸው የእንግሊዝ መንግስት፣ የአውሮፓ መንግስት፣ የአሜሪካ መንግስት ማዕት እርዳታ አቀረበ። ትልቁ ችግር ምንድን ነው? እንዴት አድርጎ ይሄንን ሚዛን ጠብቆ ለመንግስት ማሳወቅ ይቻላል? ይሄ ከባዱ ችግር ይሄ ነበር። ይሄ ችግር ስለሆነ የምንችለውን ያህል በሙሉ ነጻነት እርዳታ ላንሰበስብ ችለን ይሆናል። ነገር ግን ሁኔታው የሚፈቅደውን ያህል ብዙ እርዳታ ምተናል። ያው እንደምታውቁት የነ ማይክል ጃክሰን ዌር ዘ ወርልድ የሚለው እኛ እነሱ አሜሪካኖች ናቸው ያደረጉት። እኔ ተጠርቼ በስልክ አነጋግረው እ ዘፋኞቹ እንዴት እናርገው እንዴት እናርገው ብለው ሆሊውድ ይህን መዝሙር ዘምሩ። ዓለም ህብረተሰብን በቀጥታ ገንዘብ ባይሆንም በመዝሙሩ አማካይነት የዓለም ህብረተሰብ ተነሳሳ። በእንግሊዝ በኩል ደግሞ በቦብ ጊልዶፍ የሚመራው የአይሪሽ ዘፋኝ በሱ ምክንያት ደግሞ ዱዜኖስ ክሪስማስ የሚለውን ዘፈን በመዘፈኑ በዛ ምክንያት አለም ስለ ኢትዮጵያ ችግር አወቀ። የማይታመን ከሁለተኛው ዓለም ጦርነት በመለስ ታይቶ የማይታወቅ ህብረት በዓለም ውስጥ ተፈጥሮ በምስራቁም፣ በምዕራቡም ኢትዮጵያ ውስጥ መዓት እህል ፈሰሰ፣ ምግብ ፈሰሰ። ያቃተን ምን ነበረ? ከወደቡ ከምጽዋ ማምጣት አንችልም። ምክንያቱም ምጽዋ ጦርነቱ ከባድ፣ ለትግራይ ብቻ ነው። ከዛ ማቅረብ የምችለው ከምጽዋ አለበለዚያው ከአሰብ ነው። የአሰብ ወደብ ተጨናነቀ። ትልቁ ችግር እህል እያለ ያንን ከወደቡ አንስቶ ከየቦታው ለመበተን ለመከፋፈል ችግር ነበር እንጂ የዓለም ህብረተሰብ መልሶልናል። ባልተጠበቀ ሁኔታ የምዕራቡ እንደዛ እየተወገዘ እርዳታውን ሲያጎርፍ የኢትዮጵያን ፖለቲካ አልቀየረው? ቀየረው። ምዕራባውያን ላይ ያለው አዎ፣ ቀየረው፣ ግን ማመን አስቸጋሪ ነበራ። እንግዲህ ይሄ ነው እኮ በዛ ርዕዮተ ዓለም፣ ጠንካራ ርዕዮተ ዓለም ይዘህ ተነስተህ፣ ጸረ ኢምፔሪያሊስት አቋም፣ ጸረ ካፒታሊስት አቋም ይዘህ እንደገና እነዚህ ይሄን ሲያደርጉ ህብዙ ትንሽ ተሸበረ። እንዴት ነው የሚሆነው? ምክንያቱም እያንዳንዱ ዱቄት የሚመጣው ጆንያው ላይ የተጻፈው ከአሜሪካ ይላል፣ ከእንግሊዝ ይላል፣ ከአውስትራሊያ ይላል፣ ሶቪየት የሚል አጣ። ሰቡ ጥያቄ መጠየቁ አልቀረም። አሳሰቡም ተለውጧል። ጥርጥር ያለው በመንግስት በኩል ግን አልተለወጠም። እርዳታ የማቅረብ ጉዳይ ጉዳይ መቸም ከፖለቲካ ጉዳይ ነጻ መሆን አለበት። በተለይ ከዳያስፖራ ውጭ ከሚኖረው ማህበረሰብ ብዙ ይጠበቃል። ማድረግም ደግሞ ይቻላል። አንድ መሰናክል የሆነው ምንድን ነው? ውጭ ያለው በአብዛኛው እኔ ብሰጥ መንግስት ይበለዋል፣ ሌላ ነገር ይወስተዋል የሚል ነገር አለና በዚህ አይነት ደግሞ ሰውን መርዳት አይቻልም። እና ይሄ እርዳታ ማሰባሰብ ስራ ስጋት ስላላቸው እርዳታ አርጉ እንዴት አርጎ ቢመራ ጥሩ ነው? እንደው እዛው ስለኖሩበት ልምድም ስላለው ምን ይላሉ? በዚህ በግሎባል አሊያንስ ያለብን ችግር እሱ ነው። ያለውን ያህል ቁጥር የሚገኘው እንትን ገንዘብ በጣም ትንሽ ነው። እንዴት አርገን ነው የሚለው ነገር በጣም አስቸጋሪ ነው ይህን ለመመለስ። ምክንያቱም አንደኛ እውነት ነው፣ በመንግስት የሆነ አካል ምናልባት አሁን ያኔ እርዳታ ማስቅርታ አቋረጥ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን ሆኖ እርስዎ ኮሚሽነር ሆኖ በሚካሄድበት ጊዜ ከመንግስት ፈጽሞ ነፃ ነው አይባልም፣ እርሶም እንደተናገሩ እንደ አየር መንገድ በተወሰነ ደረጃ ነፃ ሆኖ ይንቀሳቀስ ነበር። እርዳታም ደርቢ ይገባ ነበር። እንደ ልብም ለተቸገረው ሰው ይደርስ ነበር። ምናልባት እንዲህ አይነት ሁኔታ ነው፣ ምን መፍትሄ አለው ለማለት ነው። ጥያቄ ትክክል ነው፣ ጥሩ ጥያቄ ነው። ምክንያቱም እኔም ስንሰራ ግሎባል አላያንስ ውስጥ የብዙ ኢትዮጵያዊ ጥያቄ፣ እንደ ገንዘብ ለመስጠት ዝግጁ ነን። እንዴት አድርጎ ነው እርግጠኛ የምንሆነው መንግስት ከወሰደ? ስለዚህ ነው አንዳንድ እኔም አይኦኤም ጋር የተነጋግረ እ በእነሱ በኩል እንዲያልፍ አደረግን። አሁን ደግሞ በወርልድ ቪዥን በኩል ያልፋል። እነሱ እነሱ እንግዲህ ኢንዲፔንደንት ነጻ ስለሆኑ ኦቨርሄድ ኮስትም ሳይለሆነው ሌላ ወጪ ሳይኖረው ቀጥታ የተገኘውን ገንዘብ ለምንፈልገው ፕሮጀክት እንዲያውሉት ማድረግ መነጋገር ይቻላል፣ መደራደር ይቻላል። ያንን ደግሞ ለማረጋገጥ ከፈለገ የኢትዮጵያ ሕዝብ ገንዘብ የሚያዋጣው ሰዎች ወኪል አድርጎ እዛ ኢትዮጵያ ውስጥ ወኪል አድርጎ ይሄ ነገር በወልድ ቪዥን በኩል ያቀረብ ነው ወይም ደግሞ በአይኦኤም በኩል የላክ ነው ገንዘብ ለእንደዚህ ያለ ነገር ውሎ አለ ብሎ ማረጋገጥና ቼክ ማድረግ ይቻላል። ሻለቃ ዳዊት፣ ከድርቁ ጋር በተያያዘ አሁን ብዙ ሰዎች የሚያነሱት ጥያቄ ከዚህ አዙሪት መቼ ነው የምንወጣው? በየአመቱ በየጊዜው ድርቅ አለ፣ በየጊዜው እርዳታ ይሰበሰባል እና መቼ ነው የምንወጣው? አንድ እየተሰጠ ያለውን እርዳታስ በተመለከተ ምን አስተያየት አለዎት? እነዚህ ሁለት ጥያቄዎች እንደው አንድ ላይ በማቅረቤ ይቅርታ አያይዘው ቢመልሱልኝ ኢትዮጵያ ሕዝብ ተደጋጋሚ የሆነ ድርቅ እየተባለ ብዙ ችግር ደርሶበታል እና እየተራበም ነው። ነገር ግን ጥያቄው የድርቅ ጥያቄ አይደለም። ጠያቄው የኤልኒኖ ጥያቄ አይደለም። ጠያቄው የድህነት ጥያቄ ነው። ኢትዮጵያ የመጨረሻው ደሃ አገር ነች እና ሕዝብ ማወቅ ያለበት ምንድን ነው? ኢትዮጵያ በማናቸውም መለኪያ፣ በሁሉም መለኪያ የኢትዮጵያ የመጨረሻው አስር ደሃ አገሮች አንዷ ነች። እና በሁሉ መለኪያ ድህነት ድሃ የሚያደረገው ምንድን ነው? አንድ ነገር ብቻል ድሃ የሚያረገው አንደኛ የፖለቲካው ጋቨርናንስ ጥያቄ ነው። የሀገር ማስተዳደር ችሎታ ኮራፕሽን፣ የሙስና ጥያቄ ነው። የመሬት ይዞታ ጥያቄ ነው። የፖሊሲዎች ናቸው። እርሻን በተመለከተ ደግሞ መሬት ብቻ የመሬት ይዞታ ብቻ ሳይሆን ለግብርና ሙያ ያለው የቴክኖሎጂ እሱም ተጨምሮ ነው። ይህ ሁሉ ተጨምሮ ነው በጠቅላላ ኢትዮጵያን ድሃ የሚያረጋት እና በአሁኑ ጊዜ ኢትዮጵያ በዓለም ውስጥ ፈጣን የኢኮኖሚ እርምጃ የምታደርጉት ከሚያደርጉ ሀገሮች አንዱ ነች ይባላል። ነገር ግን የኢትዮጵያ መንግስት ትኩረቱ ምን ላይ ነው? የእርሻ ማዳበሪያ የማቅረብ ጉዳይ፣ የእርሻ ቴክኖሎጂን የማሻሻል ጉዳይ፣ ፖሊሲዎችን የማሻሻል ጉዳይ፣ የመሬት ይዞታ ሁኔታ የማሻሻል ጉዳይ ሳይሆን በሌሎች ጉዳይ ትኩረት ትኩረት። እንዴት አድርገን ነው የኢትዮጵያን ሕዝብ የገበሬ ሁኔታ መለወጥ የምንችለው የሚል ትኩረት የለም። አሁን ማናቸውም ሕዝብ የዛሬ አምስት ዓመት የዛሬ ስልሳ ዓመት የነበረውን የግብርና ቴክኖሎጂ አንድ ቴክኖሎጂ ነው እስከዛሬ የምንከተለው። በገበሬ ነው በበሬ ነው የምናርሰው፣ በማረሻና በቀንበር ነው የምናርሰው። እስካሁን ድረስ ምንም የተለወጠ ነገር ለም። ዛሬ ኢትዮጵያ ውሃ ቆፍሮ ለማግኘት በያንዳንዱ ሰው ጉድጓድ ቆፍሮ ታች ሄዶ እየቀዳን ወደ ላይ የሚያወጣው ውሃ እንኳን ቆፍሮ ድሪል አድርጎ በቴክኖሎጂ ውሃ የማግኘት ጉዳይ እንኳን የለውም። የምር ነገር ኋላ ቀር የሆነ ቴክኖሎጂያችን በጣም ኋላ ቀር ነው። የምርት መሳሪያዎቹን ከመቀየር ባሻገር መፍትሄው ከዚህ አዙሪት ለመውጣት የስርዓት ለውጥም ነው የሚሉ ሰዎች አሉ። ልክ ነው። ስርዓት እኮ የዴሞክራሲ ጥያቄ ነው። የመሬት ይዞታ የመሬት ይዞታው ደግሞ ሁኔታው እኔ በመሬት ይዞታ አምናለሁኝ። መሬት ይዞታው መለወጥ የለበትም። ነገር ግን የመሬቱን አጠቃቀም በተመለከተ ግን የግድ ፖሊሲዎች ያስፈልጋሉ። የእርሻ ፖሊሲዎች ያስፈልጋሉ እርሻ ላይ እርሻ ላይ እርሻ ላይ ለማድረግና ህዝቡ በቀን ሶስት ጊዜ በልቶ ማደር መዋል የሚችልበትን መንገድ መፈለጊ መፈለግ እዛ ላይ አይደለም ትኩረት ትኩረት እዛ ላይ አይደለም ግን እየተሰጠ ያለውን እርዳታ ሁኔታ እንዴት ያወታል። እርዳታ ደግሞ እርዳታ አሰጣጥ ደግሞ መሆን ማተኮር ያለበት ሁልጊዜ አንድ ዶክተሮች እንደሚናገሩት አንድ ሰው ልታከም የሚችለው በሽታውን ሲያውቅ ብቻ ነው። በሽታውን ካላወቀና ካላመነ በስተቀር መታከም አይችልም። በዛን ጊዜ በደርግ ጊዜ በብዙ እርዳታ ማግኘት የተቻለው እና ብዙ ህዝብ ህይወት ለማዳን የተቻለው መጨረሻ ላይ ደርግ ወደደም ጠላም የግድ አለም ህብረተሰብ ስለቀረበ የግድ ያሁሉ እርዳታ መጥቶ ብዙ ህዝብ ህይወት ማዳን ተችሏል። ዛሬ ችግሩ ቅራኔ ውስጥ ገባ፣ መንግስት ምክንያቱም፣ በአንድ በኩል አዳጊ ሀገር ልንሆን ትንሽ የቀረን በሌላ በኩል ደግሞ ይሄና ድርቁ ወደ 15 ሚሊዮን 20 ሚሊዮን ህዝብ ሲራብ፣ ሌላ ከረሃብ የበለጠ የድህነት ምልክት የለም እና ያ ሁለቱ ተጋጨ። የግድ ማመን አለበት። 15 ሚሊዮን ህዝብ መራቡን አምኖ ለችግሩን ለኢንተርናሽናል ኮሚኒቲ አቅርቦ እርዳታ ለመቀበል ደፋር መሆን ያስፈልጋል እንጂ በኤልኒኖ ከበር። ኤልኒኖ ሁሉ ሀገር እኮ ነው ያለው፣ ኢትዮጵያ ብቻ ዓለም ያለው የሁሉ ሀገር ና ነው። ኤልኒኖ ድርቅ፣ ኔቸር ተፈጥሮ ኢትዮጵያን ብቻ መርጦ ዓለም የሚያጠቃው ሁሉ ሀገር ለምንደው? ታንዛኒያ ችግር ሄደ። ኬንያ ችግር የሌለው ኬንያ አስራ አምስት ሚሊዮን ተራበበት አልተራበበት ህዝቡ እየቀለበ ነው። ታንዛኒያ ሌላ ሁሉ ሀገር እዛ ምስራቅ አፍሪካ የምንመለከታቸው፣ ከሰሜንም ከደቡብ ከምዕራብም ከምስራቅ የምንመለከታቸው ራሳቸውን ችሏል። ለምን ኢትዮጵያ ብቻ ተመረጠች? ስለዚህ ያው የኢትዮጵያ የማስተዳደር ችሎታ እርዳታ ለማግኘት አንድ ስትራቴጂ መፍጠርና እርዳታውን አግኝቶ በሚገባ የማከፋፈል ችሎታው እንደ ቀድሞ አይደለም። ሻለቃ ዳዊት፣ ስቱዲዮ ሰዓት የሚያለቀ ነው። በእኔ በኩል ጨርሻለሁ። ሊያጠቃልሉ ይሻላል። አመሰግናለሁ። አዲሱ አንድ ነገር እንደውም መናገር ይሄ ዕድል ከተሰጠኝ መናገር የምፈልገው የኢትዮጵያ ሕዝብ በታሪካችን የሌለ የዘር ልዩነት ተፈጥሮ በሀገራችን ውስጥ እልቂት እንዳይፈጠር በጣም በጣም እሰጋለሁኝ። እኔም አደለሁም ብዙ የኢትዮጵያ ወዳጆች የውጭ ሀገር ሰዎች እንኳን ይሰጋሉ በአሁኑ ጊዜ። እኔ አፍሪካ በየቦታው ዞራለሁ። በዓለም ውስጥ የዘር ጥያቄ ምክንያት እርስ በእሱ የሚያጣላበት ምክንያት የደረሰበት ኢትዮጵያ ውስጥ ብቻ ነው። አፍሪካ በሞላ ብታየው ስንት መቶ ቋንቋ የሚናገር ስንት ሁለት መቶ ዘር ያለበት እያንዳንዱ ሀገር ዛሬ የዘር ጥያቄ የለም። ኋላ ቀርነት ነው የዘር ጥያቄ። ዛሬ የኢኮኖሚ ጥያቄ ነው፣ የፍትህ ጥያቄ ነው፣ የአንድነት ጥያቄ ነው፣ የልማት ጥያቄ ነው፣ የዴሞክራሲ ጥያቄ ነው እንጂ የዘር ጥያቄ የለም። እያንዳንዱ ብሔረሰብ የራሱን ባህል እያዳበረ፣ የራሱን ቋንቋ እያዳበረ በአንድ ሀገር ክልል ውስጥ በአንድ ባንዲራ ተሰባስቦ ይስተዳደራል፣ ይኖራል። ኢትዮጵያ ውስጥ ብቻ የመገንጠል ክልል ያለው እንድትረዱ የሚያስፈልገው ኢትዮጵያ ውስጥ ብቻ ነው። በሕገ መንግስት ውስጥ የመገንጠል እንቅስቃሴ ያለበት አገር ኢትዮጵያ ብቻ ነች። ስለዚህ በኢትዮጵያ ውስጥ ይሄ መርዝ፣ የዘር መርዝ ተሰራይቶ ሕዝቡን ከፋፍሎታል። ከዛ መውጣት የምትችሉት ይሄ መንግስት አይረዳችሁም። ነገር ግን ራሳችሁ ተባብራችሁ እርስ በርሳችሁ ተፈቃቅራችሁ ይሄ ክፉ ጊዜ አልፎ እንደገና የዘር ጥያቄ የኑሮ ጥያቄ በማይሆኑበት ደረጃ እስከምንደርስበት ጊዜ ድረስ ታገሱ። ተባበሩ። አደራ ጠይቃለሁ። ሻለቃ ዳዊት ወልደ ጊዮርጊስ በጣም በጣም አመሰግናለሁ። ጊዜውን ወስደው እዚህ ድረስ መጥተው ለአድማጮች በሁሉም ዘርፍ ስላካፈሉ እጅግ አድርጌ አመሰግናለሁ። አመሰግናለሁ አዲሱ። ለሁልጊዜም እንደዚሁ ቮይስ ኦፍ አሜሪካ በኃላፊነት ነው የሚያስተላልፈው መልእክቱን፣ በፕሮፌሽናልስ ነው የሚያስተላልፈው መልእክቱን። ታማኝ ነው፣ ሁላችንም የምንተማመንበት ከጥንት ጀምሮ ለኢትዮጵያ ህዝብ እውነተኛ ትክክለኛ ኢንፎርሜሽን ሲያስተላልፍ የኖረ ድርጅት እንደመሆኑ መጠን በተለይ በእናንተ አማካይነት ኢትዮጵያ ያለን በእናንተ ማካይነት የሚደረገው የሚሰጠው አገልግሎት በጣም የሚያኮራን ነው። እግዚአብሔር ስልኝ ሻለቃ ዳዊት ወልደ ጊዮርጊስንና አዲሱን አመሰግናለሁ። የምሽቱ ፕሮግራም መሪ ብርሃን ኃይሉ ነች። የማስተናግዳችሁ ሰሎሞን አባተ ነኝ። ወደ ተከታዩ የምሽቱ ዝግጅት እንለፍ። የሙዚቃ አና ጽዮን ግርማ ነች የምታዘጋጀውና ምታቀርበው እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃን አድማጮች፣ ዘወትር ቅዳሜ ልክ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የባህር ማዶ ዘፈኖችን መራርጬ ወደ እናንተ አድማጮች የማደርስበት ሰዓት ላይ ይገኛለሁ። ሙዚቃዎቹ መራርጬ አብሬያችሁ የማመሸው ጽዮን ግርማ ነኝ። ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ አብራን ታመሻለች። አብራችሁን ቆዩ። ባለፈው ሳምንት ለትንሳኤ በዓል ዋዜማ አዲስ አበባ ከምትገኘው ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ ጋር ቆይታ ነበረን። ያደመጣችኋቸው ሙዚቃዎችም የእርሷ ምርጫዎች ነበሩ። ብሩክታዊት ጌታ ሁን በመድረክ ስሟ ቤቲጂ የበለጠ ትታወቃለች። አዲስ አበባ በሚገኘው ሊሴ ገብረ ማርያም የሁለተኛ ደረጃ ትምህርቷን ተከታትላለች። ይህ ደግሞ ለእንግሊዝኛና ለፈረንሳይኛ ቋንቋ ችሎቷ ከፍተኛ አስተዋጽኦ አበርክቶላታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅን በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የአስራ ሁለተኛ ክፍል ማጠናቀቂያዋ የለጋነት እድሜዋ ጀምሮ በመድረክ ላይ ታቀርባቸው በነበሩ የእንግሊዝኛ ዘፈኖቿም ትታወቃለች። የዛሬ መት አካባቢ ማን ነው ፍጹም የተሰኘ የሙዚቃ አልበም አውጥታለች። ባለፈው ሳምንት በነበረው ቆይታችን ስለ አልበም ስራዋና ስለ ሙዚቃ ሕይወቷ እየተጫዋወትን ሙዚቃም እየመረጥን ቆይታ አድርገን ነበር። በዚህ ሳምንት ከዛው ካቆምንበት እንቀጥላለን። Took a holiday, take some time to celebrate. It would be, it would be so nice. እንግዲህ በአልበም ስራ ወቅት በጣም አስቸጋሪ እና ፈታኝ ነገር ነው የምትዩ ምንድን ነው? ብዙ ጊዜ ፈታኝ የሚሆነው ነገር ምንድን ነው? ዘፈን ስትሰሪ አንቺ ደስ ያለሽን ነገር ሰው ይቀበለዋል ወይ ብለሽ፣ ሰው ከሚቀበለው ሀሳብ ጋር አጣጥሙ ያንቺንም ፍላጎት ሳይስት፣ ከዛ ደግሞ ሰውም ደግሞ ጋር በጣም የራቀ ወይም ደግሞ የወጣ ስራ እንዳይሆንብሽ የምትጠነቀቂው ነገር ነው በጣም ፈታኝ የሚሆነው ምክንያቱም ምን አይነት ዘፈን ነው የሚሰማው፣ ሰው ምን አይነት ዘፈን ነው የሚወደው ከሚለው ይጀምራል። ከዛ ደግሞ አንድ ሺ ደግሞ እሺ፣ ይሄ ዘፈን ነው የሚወደደው፣ እኔ ደግሞ በምን አይነት መልኩ ብመጣ፣ ይሄን አድማጮችን እንዴት ማስደሰት እችላለሁ የሚለው ነገር ነው በጣም ከባድ የሚሆነው። ብዙ ጊዜ አልበም ከተሰራ በኋላ ለአድማጭ ነው እና እነሱ ናቸው የሚፈትኑት፣ ውጤት የሚሰጡት፣ የሚገመግሙት፣ የሚነግሩት፣ እና ይሄ ይሄ ነው በጣም ፈታኙ። አልበም ሲሰራ ግጥም መሰብሰብ፣ ዜማ መምረጥ፣ ቅንብር፣ ብቻ በቃ በጣም ብዙ ውጣ ውረድና ወጪዎች አሉት ይመስለኛል እና ከወጪና ከገቢ አንጻር ማለት ካወጣሹ ወጪና ካስገባሹ ገቢ አንጻር ፈታኝ የምትዪው ነገር ምንድን ነው? ጥበብን ከወደድሽ አርትን ከወደድሽ ብዙ ጊዜ ገንዘብ ጋር ብዙ ላትገናኝ ትችላለች። ምክንያቱም አሁን ስፔሻሊ ኢትዮጵያ ያለው ነገር ምንድን ነው? በሲዲ ሽያጭ አይደለም። የስቱዲዮን ወጪ ጨርሶ ምናምን ይቅርና ሲዲ ፕሪንት ማስደረጊያውን አሁን ራሱ ከበር አያደርግም። ለምን ሲዲ አስራ ምናምን ብር ይመረታል። ከዛ በኋላ ለአዟሪዎች እኔ አስራ አምስት ብር ብሸጥ ከዛ በኋላ እነሱ ናቸው ያው ሀያ አምስት ብር ሰላሳ ምናምንም አድርገው በጣም ብዙ ትርፍ የሚያገኙ እኔ ከብዛት ነው የማገኘው። እና መጀመሪያ ላይ ግን አስራ ምናምን ብር ማሳተሚያ ስለከፈልኩኝ ገባሽ? ብዙ እንትን አለው ያው ላትርፍ ምድ በጣም ትንሽ የሆነች ነገር ነች። እና እሱ ላይ የስቱዲዮ ወጪውን ልቻል ካልሽ በጣም ከባድ ነው የሚሆነው ወጪውም አይታሰብ ነው። ብዙ ጊዜ ከሄድ ከምንድን ነው የምናገኘው? እንደዚህ ኮንሰርት ስንሰራ ቱር ስናደርግ ምናምን እነሱ እነሱ ያው ብዙ ነገሮችን ከበር ያደርጋሉ። ና ያው የአልበም ስራ ብዙ ጊዜ የምትሰሪው ምንድን ነው ለጥበቡ ለፍቅሩ፣ እንዲሁም ደግሞ አንቺ አዲስ ስራ ይዘሽ አድማጮች ጋር ለመቅረብ ነው እንጂ ያው የውጪው ነገር ከባድ ነው። ቤቲ እንግዲህ እዚህ ጋር ቆም እናደርግና ነገ ዓለም አቀፍ የእናቶች ቀን ይከበራል ና እኛም ዛሬ ላይ ሆነን ነገ ለማስታወስ ለሁሉም እናቶች፣ ለኢትዮጵያውያን እናቶች መልካም የእናቶች ቀን ይሁንላችሁ። እናቶች የሚከበሩበት የሚወደዱበት፣ ከፍ ከፍ የሚሉበት ቀን ይሁን እያልኩኝ የቦይስ ቱ ሜን ሶንግ ፎር ማማ የሚለውን ዘፈን ለሁሉም ኢትዮጵያውያን እናቶች ይሁን ብያለሁ። Keep it inside, you're the driving force in my life. Hey, there isn't anything or anyone that I could be, and it just wouldn't feel right. If I didn't have you by my side, oh. you were there for me to love and care for me. When skies were gray whenever I was down, you always there to come from me no one else can be what you have been to me you will always be ወጣት ነሽ። እኔ እንኳን ሳቅሽ በጣም ትጥር ያለሽ ትሰሪ ያለሽ የምሽት ክለቦች ውስጥ ትሰሪ ያለሽ መድረክ ላይ ትጫወቻለች። ብዙ ቦታ ይሻለሁ የበጎ አድራጎት ስራ ላይ አንድ ጊዜ እንደውም የዩኤስአይዲ ወይም አንድ አሜሪካን ኤምባሲ ብቻ አንዳቸው ያሰሩት የካብነት አጎናፍር ጋር አንድ ዜማ ሰርተሻል። እንደዚህ አይነት የበጎ አድራጎት ስራዎች ላይ ትሳተፊ ያለሽ። እንደዚህ ከውጭ ነው ሳይሽ ይሄን ያህል ከሆነ በጣም ትጣጣሪ ጠንካራ ትመስኛለሽ እና ولكنها تتوقع ان تتوقع ان تتوقع ውጤት አግኝቻለሁ ብለሽ ታስቢያለሽ? አዎ፣ እንደውም ከዚህ የበለጠ መጣር አለ ብዬ ነው ማስበው። እኔ በጣም ራሴን በጣም እድለኛ ሰው አድርጌ ነው የምቆጥረው። ብዙ ነገሮች በእድል ነው የሚሳኩልኝ። አልበሜም አሜሪካ የተቀረጠበት በአጋጣሚ እና አብረውኝም የሰሩልኝ ሙዚቀኞች በፈቃደኝነት ስለተጫወቱልኝ ነው እና ያ ራሱ አንድ ትልቅ እድል ነው ያገኘሁት በአብዛኛው ዘፈን ልክ መስር መስራት በፈለግኩበት ጊዜ ነው ኤክሰስ ባንድ ገብቼ የመጫው እድሉን ያገኘሁት። አብዛኛውን ጊዜ አውጥር አለው። እኔ በኩሌም ግን በጣም ደግሞ በጣምም እድለኛ ነኝ እና እኔ ከጣርኩት በላይ አግኝቻለሁ ብዬ ነው ማስበው። በአጋጣሚ ነው የሰራሁት ብለሽኛል አልበሙን እና በምን አይነት አጋጣሚ ነው አልበምሽ የተቀረጸው? ልክ እንዳልኩሽ አሜሪካ በነበረኝ ቆይታ እንግሊዝኛ አልበም ጀምሮ የነበረ ለዚህ በመሀል አይ አማርኛውም ምድ ብጨርስ እየሰማከራቸው ጊዜ በጣም ፈቃደኞች ነበሩ እና ወደዛኛው ፕሮጀክት ደግሞ ገባን። መጀመሪያ ላይ የተገናኘ የነበረው ያው ኢንተርናሽናሉን ፕሮጀክት እየሰራን ስለነበረ ነው ያው በአጋጣሚ ያልኩሽ አማርኛውም እዛ ይሰራ የሚለው ሀሳብ የመጣው እዛ በነበረኝ ቆይታ ለምዛ ብዙ ስራዎች እየሰራን ስለነበረ ወደ ኢትዮጵያ ቶሎ መጥቶ ስቱዲዮ የመግባቱ አጋጣሚ ስላልነበረ ነው በአጋጣሚ ያልኩስ። እስቲ ቤት ዚህ ጋር ቆም እንበል እና አንድ ዜማ ለአድማጮቻችንን ጋብዝ። ማይክል ጃክሰንን በጣም ተወጇልሽ፣ ባለፈውም ስለ እሱ አውርተናል እና አንድ ዜማ አለኝ እስቲ መድረክ ላይ ትጫወችው ከነበረ ላጫውትልሽና አብረሽ ተጫዋች ለን እስቲ Michael Jackson, smooth criminal. I like Wow, smooth criminal. I'm getting this mouth. Where's she? ስሙዝ ክሪሚናል የማይክል ጃክሰንን ዜማ ነበረው ያሰማኋችሁ። እንግዲህ ምናልባት ተጫወቷ ይሆናል ብዬ ነበረ ያመጣሁት። አልተጫወትኩትም ብለሽኛል። እድለኛ አይደለሁም። ትወጂዋለሽ ግን፣ ማይክል ጃክሰንን ስለምትወጁ ትወጂዋለሽ ብዬ አስቤ ነው። ማይክል ጃክሰንን በምን ምክንያት ነው የምትወጁ? ከልጅነቴ ጀምሮ የሰማሁት ዘፈን እሱን ነው እና ዘፋኝም እንድሆን በጣም የዘፈን ፍቅሩን ሙዚቃ ላይ ፍቅሩን ያሳደረብኝ እሱ ነው ማለት እችላለሁ። ታላቅ እህቴ በጣም የእሱን ኮንሰርት ቪዲዮዎች ታመጣ ነበረ። ብዙ የእሱን ዘፈኖች የማዳመጡት አጋጣሚ ነበረኝ ቤት እና ከዛ የተነሳ ነው ያው በጣም ከልጅነቴ ጀምሮ የሰማሁት ያደግኩት፣ ወደፊት ዘፋኝ ልክ እንደሱ አይነት ዘፋኝ ሆን እፈልጋለሁ የሚል ህልም ነበር ነበረኝ። ዳንሱን ውስጥ ሞክሬ ነበር። ዳንሱ ላይ ብዙ አልነበርኩም። ያው ዘፈኑ፣ ዳንሱ ደንሳለሁ፣ ግን የሱን ብዙ ደደፍሬ ደርሼ አላውቅም። ህይወቱ ሲያልፍ እንዴት ሰማሽ? ወይ በጣም ያዘግኩት በጣም ካስደነግጡኝ ነገሮች አንዱ እሱ ነው። የሙዚቃ ቃና አድማጫችን እኔ በጣም ነው መወዳት፣ በጣም ነው የማደንቃት፣ የምሬን ነው በጣም መወዳት። እና ግን ሳስባት ሳስባት፣ ምሳሌ ያደረገቻት አራ ያደረገቻት ድምፃዊት፣ እንግሊዛዊቷ ድምፃዊ የዘፈን ግጥም ደራሲ ና የሙዚቃ ፕሮዲሰሯ ሻዴን ትመስለኛለች። እና እሷን ሮል ሞዴል አድርጋለች ወይ እሱን ጠይቁልኝ ብሎን ነበረ። ኦኬ እና ይኸው እየጠየኩት ነው። ዘፈኖቿን እሰማቸዋለሁ፣ ደስ ይሉኛል ግን ሮል ሞዴል አይደለችም። በኢቨንት ማይክል ጃክሰን የበለጠ ሮል ሞዴል ነበረ። ከሴቶች ደግሞ ዊትኒ ሁስ የሷን ዘፈኖች ነበሩ ልጅ እያለው የምሰራው። ከፍ ካልኩ በኋላ ነው ሻዴን እኔ ራሴ ፈልጌ መስማት እንትኑን ያዳበርኩት እንጂ ሮል ሞዴሌ አልላትም። ዊትኒ ግን የእሷን ዘፈን ትሰሪ ነበር? የዊትኒ ስተን አዎ ሰራ ነበረ። መጀመሪያ ዘፈን እንደውም የእሷ ዘፈን ነው። መድረክ ላይ ወተሽ የተጫወትሽ? አዎ አዎ የእሷን ዘፈን የተጫወትኩት ሀይ ስኩል እያለውኝ ካሊፋን ሲዘጋጅ የተጫወትኩት የዊትኒ ሂውስተን ዘፈን ነበር። ምኑ ነው ከዊትኒ በጣም የሚመስጥሽ የነበረው? ዘፋፍኗ ነው? ግጥሟ ነው? ድምጿ ነው? ምኑ ነበር የሚመስጥሽ? ድምጿ በይበልጥ። ምክንያቱም በጣም ከባድ ነው። አሁንም ብዙ ጊዜ ፕራክቲስ ለማድረግ ወይም ደግሞ ራሴን ለመፈተን የእሷን ዘፈኖች ብዙ ጊዜ ያዘወትራለሁ። ከባድ ኃይለኛ ሬንጅን ያላት ድምፅ አወጣጧ በጣም ቆንጆ ነው። ወደ መጨረሻ ላይ የነበረውን ሳይሆን አብሶ መጀመሪያ ላይ የተሰራቸው የነበሩትን ዘፈኖች ስታንዳርድ የሆኑ ቲኖች ነው የሰራችው፣ እና ሁሉም ዘፈኖቿ እስካሁንም ድረስ ገን እንደዛ አይነት ቮካሊስት አልተገኘም ብዬ ነው ማስበው እኔ በድምጽ ደረጃ በተለያዩ ችሎታዎች ሊበልጧት ይችላሉ። ግን በድምጽ ደረጃ እኔ እንጃ እስካሁን ድረስ የሚተኳት ያገኙ አልመሰለኝም። ሻዴ ሮል ሞዴል ያደለችም ብላለች ቤቴ። ግን ሻዴን ለማስታወስ በዛውም እስቲ ትመሳሰላታለች አትመሳሰላትም? የሚለውንም ለማየት በእኔ ምርጫ የሻዴን ኖ ኦርዲናሪ ላቭ የሚለውን ጋብዘን እንመለስ። i ሌላ እንግዲህ የህይወት ፍልስፍናሽ የምትከተዩ ይሄ ነው የምመራበት ገዢ የሆነ አስተሳሰቢ ይሄ ነው የምትዩ ነገር ምንድን ነው? በዋነኝነት ደረጃ ለብዙ ሰው የምመክረው ለራሴ የምጠቀመው ፍልስፍና ምንድን ነው? የሰው ልጅ የሚወደውን ነገር ማድረግ መቻል አለበት። የሚወደው ስራ ላይ መሰማራት አለበት። አሁን ለምሳሌ ዶክተርም ሊሆን ይችላል፣ ኢንጂነርም ሊሆን ይችላል፣ ልክ እንደኔ ደግሞ ዘፋኝም ሰዓሊም ሊሆን ይችላል። እነዛ ስራ ማንኛውም ስራ በፍቅር ስትሰሪው እና ወይ ደግሞ አይ በቃ ያው ግዴታ ነው ስራዬ ነው እንደ ግዴታ መስራት አለብኝ ብለሽ ስትሰሪው የተለያየ ጉልበት ነው የምታፈሽበትም። ስኬታማም ለመሆን ትንሽ ያስቸግራል ብዬ አስባለሁ። የምትወጁ ነገር ግን ሲሆን፣ ምንም ያህል መስዋዕትነት ብትከፊም፣ ምንም ያህል ጊዜ ቢፈጅም ትግስተኛ ትሆኛለሽ። ከመሰረቱ የምትወጁ ነገር ስለሆነ ምንም ነገር ሲመጣ ችለሹ መቋቋም ትችያለሽ። ነገሮችን ተቋቁመሽ ከዛ ለሚቀጥለው ደረጃች ለማለት ትችያለሽ ብዬ አስባለሁ። ይሄ ነው ፍልስፍና። ምቹ ሁኔታ አለ ትያለሽ ሙዚቃን ለመስራት? አሁን ኢትዮጵያ ውስጥ አንድ ሰው ሙዚቀኛ ለመሆን የተመቻቸ እንደዚህ ስሜቱን መከተል የሚችልበት ፍላጎቱን መከተል የሚችልበት የተመቻቸ ሁኔታ አለት ያለሽ አዎ ምልሽ። ያው እንደምናየው ብዙ አዳዲስ ዘፋኞች አሉ፣ በየጊዜው የሚመጡ አዳዲስ የተለያዩ ዘፋኞች አሉ። ያ የሚያሳየው ምንድን ነው? አለ ማለት ነው፣ የተመቻቸ ነገር አለ። ቀላል ነው ወይ የሚለው ነገር እሱ ሌላ ጥያቄ ነው የሚሆነው። ምንድን ነው ከባድ የሚያደርገው ነገር፣ አንድ እንደ ዘፋኝ ስትሆኚ የሚያምንብሽ ሰው ያስፈልግሻል። ስቱዲዮም ገብተሽ ለመቀረጥም የሚያምኑብሽ ሰዎች ሲሆኑ ነው የበለጠ ጥሩ ስራ እንዲሰሩልሽም አንቺ ማብረሻቸው እንድትሰዲ የሚረዳሽ ለዚህ መጀመሪያ ተቀባይነቱን ማግኘቱ በጣም ከባድ ነው ብዬ አስባለሁ። ግን ያው ብዙ ነገሮች የተመቻቸው አሉ። ብዙ ስቱዲዮችም አሉ። ዋና ዋናዎቹ እና አበጋዝ እና ኤልያስ መልካ በዋነኝነት ደረጃ ቢሆኑ እንኳን ሌላ ደግሞ አሉ። ከስሮች በጣም ብዙ አሉ። በጣም ብዙ የተለያየ ታለንት ያላቸው ገና አዲስ ገና ያልተገኙ ሰዎች በጣም ብዙ አሉ። እስቲ እዚህ ጋር ቆም እናድርግ። ና የእኔ ተራ ይሁን። ና አንድ ዜማ ልጋብዝ። አሁን ቅርብ ጊዜ የወጡ ናቸው ቆየት ያል አደለም። የሳምስሚዝ ስቴይ ዊዝሚ የሚለውን ዜማ ልጋብዝ። ትስማሚያለሽ? በዚህ በሚገባ Cause it's true, I'm not good at a one night stand. But I still need love, cause I'm just a man. These nights never seem to go to plan. I don't want you to leave, will you hold my hand? Oh, won't you stay with me? Cause you're oh. ምርጫ የነበረኝ ይመስለኛል። ቤቲ መድረክ ላይ ስትዘፍኒ በደንብ በልበ ሙሉነት ድምጽሽን አውጥተሽ እየተንቀሳቀሽ ነው የምትሰሪው። ና ለሱ ያገኘሽው ስልጠና ወይም ያደረግሽው ልምምድ እንደዚህ አይነት ነገር አለ? ምንም ያደረግኩት ልምምድ የለም። ያ ሁል ጊዜ የማደርገው ምንድን ነው፣ አንድ ዘፈን በጣም ከወደድኩትና የሚከብድ ከመሰለኝ አጠነዋለሁ፣ እለማመደዋለሁ፣ እንድችለው ማለት ነው። ከዛ ባሻገር ደግሞ ከዚህ በፊትም እንዳልኩሽ ከማሪ በበርስ ጋር ስሰራ ከኤክስፕረስ ባንድም ጋር ስሰራ በነበረኝ ኤክስፔሪንስ ያዳበርኳቸው ነው። መድረክ አያያዝም ምኑም ያው ቀስ ቀስ እያልኩኝ ነው እዚህ የደረስኩት። በአንድ ቀን አልሆንኩም። ልክ እንዳልኩ ሸክስፐርስን ገር ስሰራ መጀመሪያ ላይ የምሰራበት ታይም የምሰራበት ጊዜ ነበረ። ስሳሳት ደንግጬ የዞርኩ የማይበት ጊዜ ነበረ። ናምና ብዙ ነገሬን ከጊዜ በኋላ ነው ቀስ እያልኩ ያዳበርኩት እንጂ በትምህርት ያገኘሁት ነገር የለም። ምን አይነት ልምምዶችን ነው የምታደርጊው አሁንስ ወደ መድረክ ስራ ልትወጪ ስቲ ልትቀረጭ ስቲ ምን የስቱዲዮ ልምምድ ነው የምታደረጊ? ወደ እጅ የምታደረጊያቸው ልምምዶች አሉ። ቅርብ ጊዜ እንደዚህ ቮካል ስትሬች ማድረጊያዎችን ኦዲዮች አግኝቼ፣ አሜሪካ በነበረ ቆይታዬ አሜሪካ ያለ ጃዝ አርቲስት ጋር ተገናኝቼ መስራት እድል ነበረኝ እና ከእሱ ጋር ስሰራ ጠየኩት፣ እንዴት ነው የምታደርጉት ብዬ ስጠይቀው፣ ጊዜ የሰጠኝ ቪዲዮዎች ነበረ እሱ ፕራክቲስ የሚያደርግባቸውን እንደ ማሟሟቂያ ነው። አሁን ለምሳሌ አንድ ሯጭ ከመሮጡ በፊት ሰውነቱን ስተሽ ማድረግ አለበት። አንድ ቦክሰኛም ዋናተኛም ብታያቸው ሁሉ ጊዜ ከመግባታቸው በፊት ዘለው አይጀምሩም ከመግባታቸው በፊት የሚያሟሙቁት ነገር አለና፣ ያው ነገር ነው ለጉሮሯ የሚሰራው። ጉሮሯችንም ሁለት ማስሎች አሉ። በእነሱ ቫይብሬሽን ነው ድምጽ የሚፈጠረው። እና እነሱን ብዙ ጊዜ ስትሬች አድርገሽ ስትጀምሪ የተሻለ ይመስል፣ ከዛም በኋላ ደግሞ ድምጽሽም እንዳይጎዳ፣ መድረክም ላይ ደግሞ የተሻለ ቆንጆ የሆነ ድምጽን አውጥቶ ለመስራት የሚረዳ ነው እና ይሄን ከአሜሪካ ከተመለስኩ በኋላ አሁን እዚህ ባለን ቆይታ እሞክሬዋለሁ። እውነትም ደግሞ የሚሰራ ነገር ነው። በጣም እንደው በጣም የተሳካልኝ የመድረክ ስራ ነበረ። ይሄን እዛ መድረክ ላይ የሰራሁት ዘፈን በቃ እንደ ውስጤን አንጀቴን ቂቢያ ርሶታል ያልሹ ስራለሽ የተደሰትሽበት በጣም የተደሰጥኩበት የመጀመሪያ ቀን የዘፈንኩት ነው። ያንን ስሜት እስካሁን ድረስ የሚሽር አላገኘሁም። ብዙ መድረኮችን አዎ፣ ብዙ መድረኮችን በጣም ወዳቸዋለሁ ግን የመጀመሪያውን አያክልብኝም። እስቲ እንዴት ብላ ይዘፈን ዘፍኝ፣ መማሳይ እሱን ስሜት እኔ ራሴ አሁን መስማት ፈለግኩ። እርግጠኛ ነኝ አድማጮቻችንም ይፈልጋሉ። እንዲ እንዴት ብላ ብትዘፍን ነው እንደዚህ የተደሰተችው ማለታቸው አይቀርም። If I should stay, I will only be at your way. So I'll go, but I know I'll think of you every step of the way. And I Treat you kind and I hope you have all you dreamed of and I wish you. ራሹ በኋላ ከተለቀቀ በኋላ ሰዎች ሲዘፍኑት መልሰው ሲጫወቱት ወይም ሲያቀነቅኑት አይተሽ የወደድሽበት ቦታ አለ ወይም የተለየ ስሜት የሰጠሽ? እኔ ይሄም እዛ በቦታው ሆኜ ማየት አልቻልኩም፣ ግን ዩቱብ ላይ አይቼ ነበረ ሙሽራ ለባሏ የዘፈነችው እና ያንን ሳይ በጣም ደስ ብሎኝ ነበረ። እንደዚህ አይነት ነገሮች በጣም ደስ ይላሉ። እኔም እሱን አይተሽው እንደሆነ ብዬ ነው የጠየኩሽ። እኔ መጀመሪያ ይሄንን ዘፈን ያየሁት እሱ ላይ ነው እና ሙሽራዋ ለባሏ ስት ዘፍነው በጣም ደስ በሚል ሁኔታ ነው። ና እሱን አይተሽው እንደሆን ብዬ ነበር የጠየኩት። በቪዲዮ አይቼው በቪዲዮ ዩቲዩብ ላይ ተለቆ አይቼው ነበረ። ለመሰነባበቻ እሱን እንጋብዛለን። የተወደዳችሁና የተከበራችሁ የሙዚቃ ቃን አድማጮች ከቤቲ ጋር ያደረግነው ቆይታ በዚሁ ተደምድሟል። በእኔ በኩል ሳምንት ሌሎች ምርጫዎችን ይዤ እስክንገናኝ ደህና ደሩ። ግብዣውን ለቤት ይተዋለሁ። ለካስ ይከለክላል አይንም ሌላ ሰው እንዳያይ ለካስ ይከለክላል አይንም ሌላ ሰው እንዳያይ thank mm -hmm. you ቤት ይህን እኔም አመሰግናለሁ። የማጠቃለያ ዜና ላሰማችሁ። በደቡብ ኦሮሚያ ቦረና ዞን ውስጥ ትናንት ምሽት በደረሰ የመኪና አደጋ ቢያንስ የ13 ሰው ሕይወት መጥፋቱን የሆስፒታል ምንጮች አስታውቀዋል። አደጋው የደረሰው አንድ መለስተኛ የህዝብ ማመላለሻ አውቶቡስ ከልክ በላይ አሳፍሮ በሜጋ ወረዳ ውስጥ ካለችው የአርብ ገበያ ከሚቆምባት ድቡሉቂ ከተማ ወደ ገብሶ የገጠር ቀበሌ ሲያመራ ቀርሳ ቦሩ ላይ በመገልበጡ መሆኑን የአካባቢው ምንጮች ለቪኦኤ ገልጸዋል። በአደጋው የአካል ጉዳት የደረሰበት ብዙ ሰው ወደ ያቤሎ ሆስፒታልና በአካባቢው ወዳሉ የጤና ተቋማት መወሰዱ ተገልጿል። የናይጄሪያ ወታደሮች በአማጺው ጽንፈኛ የሁከት ቡድን ቦኮ ሀራም ላይ አዲስ ወታደራዊ ጥቃት ከፍተዋል። ዓላማው ተጠልፎ የተያያዙ ሲቪሎችን ማስለቀቅ ነው። በሶሪያዊቱ ከተማ አሌፖ ላይ ለ72 ሰዓታት የሚዘልቅ ተኩስ የማቆም ስምምነት መደረሱ ለከተማይቱ ነዋሪዎች መጥነኛ እፎይታ ማስገኘቱ እየተነገረ ነው። እንግሊዝ ውስጥ የሌበር ፓርቲው አባል የሆኑት ሳዲቅ ካን ለለንደን ከንቲባነት መመረጣቸው ቁጥራቸው ሶስት ሚሊዮን ለሚሆኑ የእንግሊዝ ሙስሊሞች ጊዜው እየተለወጠ መሆኑን እንደሚጠቁም እየተሰማ ነው። ማጠቃለያው ይሄው ነበር። ለዜናው ቴክኒሽኑ ቻዎጋንግ ቻንግ አብሮኝ ነበረም። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎቹም ባልደረቦቼ ስም እሰናበታችኋለሁ።